አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። አንድ ስድስተኛውን የኢትዮጵያ መሬት የማልማት እቅድ ወጣ። ብሪታንያ ለኢትዮጵያ ፖሊስ ከምትሰጠው እርዳታ ቀነሰች። የዲቪ ሎተሪ በኢትዮጵያ የቻይና ፕሬዚዳንታዊ ልኡካን ህገወጥ የዝሆን ጥርስ ሸምተዋል ተባለ። የሚሉት ርዕሶች ነው ዛሬ የምንመለከተው። ኢትዮጵያ በ16 ዓመታት ውስጥ ከሀገሪቱ መሬት አንድ ስድስተኛ የሚሆነውን ለማልማትና በአዲስ መልክ ዛፎችና አዝርዕ ተተክለው አረንጓዴ እንዲሆኑ ለማድረግ እንዳቀደች ዘ ጋርዲያን ድረገጽ ዘግቧል። ድረገጹ ቀጥሎም ከ15 ዓመታት በፊት ትግራይ ውስጥ አብርሃ ወአጽብሃ አካባቢ ያሉት መንደሮች አስከፊ ደረጃ ላይ ደርሰው ስለነበረ ሰው አልባ ሊሆኑ ተቃርበው እንደነበር ይገልጻል። ኮረብታዎቹ ተራቁተው ህብረተሰቡም አንድ የድርቅ ሌላ ጊዜ ደግሞ ጎርፍ ይፈራረቅበት ነበር። መሬቱ እየተሸረሸረ እና እየተጠራረገ በመሄድ ባዶ ቀርቶ ነበር። ህዝቡም የምግብ እርዳታ ጥገኛ ለመሆን ተገዶ ነበር። አሁን ግን የአብርሃ ወአጽብሃ አካባቢ ፈጽሞ ተለውጧል። ሊከተል የነበረው መቅሰፍትም ተወግዷል ይላል ጋርዲያን ድረ ገጽ ላይ የወጣው ጽሑፍ። አካባቢውን መልሶ የማልማት ተግባር የተፈጸመው በጥቂት ዓመታት ውስጥ ከመሆኑም በላይ ብዙ ወጪ አላስፈልገውም። በብዙ ሚሊዮኖች የሚቆጠሩ ዛፎችና የጫካ ችግኞች ተተክለዋል። ደርቀው የነበሩ የውሃ ጉድጓዶች እንደገና ሞልተዋል። መሬቱም በጥሩ ሁኔታ ይገኛል። በኮረብታዎቹ ጥግና በሸለቆዎቹ የፍራፍሬ ዛፎች በቅለዋል። ይላል ጋርዲያን ላይ የወጣው ዘገባ በትግራይ አብርሃ ወአጽብሃ አካባቢ የታየውን ማኅበረሰቦች ተባብረው ያካሄዱት የማልማት ተግባርን እንደ አርአያ በመውሰድ በአንድ ስድስተኛው የሀገሪቱ ክፍሎችም ለማከናወን ፕሮግራም እንደተያዘ፣ አንድ ስድስተኛ የተባለው ቦታም የኢንግላንድንና የዌልስን ያህል ስፋት እንዳለው ዘገባው ጠቁሟል። ትግራይ ውስጥ ከ224,000 በላይ ሄክታር መሬት ለማልማት እንደተቻለ የገለጸው ጋርዲያን፣ ይህ ተመክሮ ደረቅ መሬትን የማልማት ተግባር በአጭር ጊዜ ሊከናወን እንደሚችል ያሳያል ይላል። ትግራይ በአሁኑ ወቅት ከአስር ዓመታት በፊት ከነበረችበት ጊዜ የበለጠ አስተማማኝ ምግብ አላት ሲሉ ዋሽንግተን ያለው የዓለም ሀብቶች ተቋም ሰራተኛ ክሪስ ሬጅ መግለጻቸውን ጋርዲያን ጠቁመዋል። ትግራይ ውስጥ ዝናብ መሬቱን ጠራርጎ እንዳይወስድና እንዳይሸረሸር ለመከላከል ብዙ ኪሎ ሜትር የሚሆኑ እርከኖችና አነስተኛ ግንቦች ሰርተዋል። ሰፋፊ መሬቶች በራሳቸው እንዲያገግሙ ሲባል ታጥረዋል። ችግኞችም እየተተከሉ ነው። ትግራይ ውስጥ የተራቆቱ መሬቶችን ለማልማትና መልሶ ለማቋቋም የተደረገው ጥረት ስፋት ሲታይ በዓለም ደረጃ ተወዳዳሪ የለውም። የትግራይ ሕዝብ ከቅርብ ዓመታት ወዲህ የተራቆተውን መሬት ለማስተካከል የቆፈረው መሬትና ያደቀቀው አለት ግብፃውያን ፒራሚዶችን ለመገንባት ሲሉ በብዙ ሺህ ዓመታት ውስጥ ካደረጉት የበለጠ ሳይሆን አይቀርም ሲሉ ክሪስ ራዥ መናገራቸውን ጋርዲያን ላይ የወጣው ዘገባ ጠቅሷል። እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት ማንኛውም ጉልበት ያለው የገጠር ነዋሪ ውሃን ለማቆር የሚያስፈልግ ጉድጓድ ለመቆፈር እርከንና ሌሎች መሰል ተግባሮችን ለማከናወን የሦስት ወራት አገልግሎት እንዲሰጥ ይደረግ ነበር ከጊዜ በኋላ በአመት አርባ ቀናት አሁን ደግሞ በአመት 20 ቀናት እንዲያገለግሉ ይደረጋል ሲል ጋርዲያን ድረ ገጽ አስነብቧል። ዘ ቴሌግራፍ የተባለው የብሪታንያ ጋዜጣ በበኩሉ ብሪታንያ የኢትዮጵያን የፖሊስ ኃይል ለመርዳት ከምታቀርበው የ27 ሚሊዮን ፓውንድ መርሃ ግብር አብዛኛውን አግዳለች ይላል። የፕሮግራሙ መሰረዝ አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት ካወጣው ዘገባ ጋር እንደተጋጠመ ጋዜጣው ጠቅሷል። የአምነስቲው ዘገባ የኢትዮጵያ የጸጥታ ኃይሎች የፖለቲካ ተቃውሞን ለማፈን ግድያና ስቆቃ ያካሂዳሉ አስገድዶ የመድፈር ተግባርም ይፈጽማሉ፣ ይላል። ብሪታንያ በሦስት ዓመታት ጊዜ ውስጥ ለኢትዮጵያ የአንድ ቢሊዮን ፓውንድ እርዳታ ሰጥታለች። ሰባ ሚሊዮን ፓውንድ የሚሆነው ለመልካም አስተዳደርና ለጸጥታ ጉዳይ የሚውል ነው። መንግስትን የሚቃወሙ ሰዎች የገቡበት አልታወቀም። ዓይናቸው የታወረ ሰዎች እንዳሉና የመንግሥት ባለሥልጣኖች ሴቶችን በህብረት ይደፍራሉ፣ በጋለ ከሰልም ያቃጥላሉ የሚል ክስ ለአምነስቲ ደርሶታል ይላል ጋዜጣው። ከየመን ተጠልፈው ስለተወሰዱት የብሪታንያ ዜጋ አቶ አንዳርጋቸው ጽጌ ደህንነትም ስጋት እንዳለ ጋዜጣው ያወሳል። የብሪታንያ የዓለም አቀፍ የልማት መስሪያ ቤት ግን ውጡን የተሰረዘው የወጣበትን ገንዘብ ያህል ጥቅም ስላላስገኘና በጊዜ ያለመድረስ አደጋ ስለገጠመን ነው የሚል መልስ ሰጥቷል። መስሪያ ቤቱ አያይዞም የውጡን መሰረዝ ከሰብአዊ መብት ረገጣ ክስ ጋር ፈጽሞ የሚያያይዘው ነገር የለም። ውጡኑን የመሰረዝ ውሳኔ የተወሰደው የአምነስቲ ኢንተርናሽናል ዘገባ ከመውጣቱ በፊት ነው ሲል ማስረዳቱን ቴሌግራፍ የተባለው ብሪታንያ የሚታተም ጋዜጣ ዘግቧል። ዎል ስትሪት ጆርናል የተባለው አሜሪካ የሚታተም ጋዜጣ ደግሞ የዚህ ዓመቱ የ30 ቀናት የዲቪሎተሪ ማመልከቻ ማስገቢያ ወቅት የሚያበቃው ነገ ቅዳሜ እንደሆነ ገልጿል። የዩናይትድ ስቴትስ መንግሥት በየዓመቱ በዓለም ደረጃ አምሳ ሺ ለሚሆኑ ሰዎች የሎተሪ ዕድል በመክፈት ዩናይትድ ስቴትስ ገብተው እንዲኖሩ የመኖሪያ ፈቃድ ይሰጣል። ኢትዮጵያን ለመሳሰሉ በአሜሪካ ብዙ ተወላጆች ለሌሏቸው ሀገሮች እድል ይከፍታል ይላል። የዲቪ ሎተሪ ማመልከቻ የሚገባው በኢንተርኔት ብቻ በመሆኑ የኢንተርኔት ተደራሽነት ብዙም ባልሰረጸባት ኢትዮጵያ ለኢንተርኔት ካፌዎች ብዙ ትርፍ ሊያስገኝላቸው ችሏል። የኢትዮጵያ ፖስታ ቤትም ጥሩ ትርፍ እያገኘበት ነው። ለእያንዳንዱ የማመልከቻ አገልግሎት አስር ብር ወይም አምሳ ሰባት ሳንቲም ያስከፍላል። ፀሐይ ወንድሙ የተባሉ አምስት ኮምፒውተሮች ያሉበት የኢንተርኔት ሱቅ አላቸው። በመደበኛ የሚያስከፍሉት ለአምስት ደቂቃ አንድ ብር ሲሆን በዲቪ ሎተሪ ወቅት ግን እጥፍ አስከፍላለሁ ማለታቸውን ጋዜጣው ጠቅሷል። የዩናይትድ ስቴትስ መንግስት ለዲቪ እጣ ለማመልከት አያስከፍልም። የኢትዮጵያ ፖስታ ቤት ግን ያተርፍበታል። ከአራት ዓመታት በፊት ከዲቪ ሎተሪ ማመልከቻ አገልግሎት የሁለት ሚሊዮን ብር ትርፍ አግኝቶበታል ሲል ዎል ስትሪት ጆርናል ጋዜጣ አስነብቧል። ኒውዮርክ ታይምስ ጋዜጣ ላይ የወጣ ዘገባ በኩሉ የቻይና ፕሬዚዳንታዊ ልኡካን በአፍሪቃ ጉብኝታቸው ወቅት በሕገ ወጥ የዝሆን ጥርስ ግብይት ውስጥ እንደገቡ መታወቁን ጠቁሟል። በኢኮኖሚዋ ትልቅነት ከዓለም ሁለተኛውን ቦታ የምትይዘው ቻይና ፕሬዚደንት ሺጂንፒንግ ባለፈው ዓመት ግንቦት ወር ላይ ታንዛኒያን በጎበኙበት ወቅት በቻይና የመንግሥትና የንግድ ባለሥልጣኖች ታጅበው ነበር የሄዱት። ዋናው መሰረቱ ለንደን የሆነው የአካባቢ ጥራትና እንክብካቤ መርማሪያ አገልግሎት ባወጣው አዲስ ዘገባ መሠረት የልኡካኑ አባላት የፕሬዚዳንቱን ጉብኝት ብዙ ህገ ወጥ የዝሆን ጥርስ ለመግዛት ተጠቅመውበታል። ባለሥልጣኖቹ የገዙት የዝሆን ጥርስ ከፍተኛ ብዛት ያለው ከመሆኑም የተነሳ ታንዜኒያ ውስጥ የአንድ ኪሎ ግራም የዝሆን ጥርስ ዋጋ በእጥፍ ኑሮ 700 ዶላር ደርሶ እንደነበር ዘገባው ያወሳል። በመሠረቱ የቻይናው ፕሬዚደንት ታንዜኒያ ከመግባታቸው ሁለት ሳምንታት በፊት በብዙ ሺህ የሚቆጠሩ ህገወጥ በሆነ መንገድ የተገደሉ ዝሆኖች ጥርስ ሲሸምቱ እንደሰነበቱ፣ የተገዛው የዝሆን ጥርስም በዲፕሎማሲያዊ ጥቅሎች ታሽጎ በፕሬዝዳንቱ አይሮፕላን እንደተላከ ያጋለጠው የአካባቢ ጥራት መርማሪ ቡድን የታንዜኒያን ዝሆኖችን የሚያከትም የወንጀልና የሙስና ተግባር ነው ብሏል። ዘገባው ትላንት ሐሙስ ነው የወጣው። ሱሌማን ሞቺዋ የተባለ ህገወጥ በሆነ መንገድ የዝሆን ጥርስ የሚሸጥና የሚያዘዋውር ሰው የቻይናው ፕሬዝደንት እዚህ በመጡበት ወቅት አጃቢዎቻቸው ከእኛ የገዙት በብዙ ኪሎዎች የሚቆጠር የዝሆን ጥርስ በአይሮፕላናቸው ተልኳል ሲል በመርማሪው ቡድን ካሜራ በድብቅ በተነሳ ቪዲዮ እንደታየ ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ያወሳል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ ሳምንት በሌሎች ርዕሶች እስክንገናኝ بدنا غيون